በኬንያው ዳዳብ የስደተኞች መጠለያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ስድስት ደረሰ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኬንያ ቢሮ ቃል አቀባይ ድርጅታቸው የቫይረሱን መስፋፋት የቫይረሱን መዛመት ለመቆጣጠር ከኬንያ መንግስት ጋር እየሰራ መሆኑን ለአሜሪካ ድምጽ ገልጸዋል። ሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ ባለው ዳዳብ የስደተኞች ሰፈር ውስጥ ተጠልለው የሚገኙ ስደተኞች ግን ኑሮ እንደከበደባቸው ይናገራሉ። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ዳዳብ ሰፈር ውስጥ ለኮሮና ቫይረስ የተጋለጡትን ከሀገሪቱ የጤና ሚኒስቴር ሰራተኞች ጋር በመሆን ድርጅታቸው ወደ ለይቶ ማቆያ ያስገባቸው መሆኑን የመንግስታቱ ድርጅት ከፍተኛ ኮሚሽነር ዩኤንኤችሲአር የኬንያ ቢሮ ቃል አቀባይ ዩጅምባየን ለአሜሪካ ድምፅ ተናግረዋል። I would not say in the camp because I don't want any stigma coming as a, like a refugee so, so I, that's why I keep saying individuals በስደተኞች ላይ ተጽዕኖ ስለሚያሳድር ሰዎቹም ወደ ለይቶ ማቆያ እንዲገቡ ስለተደረገ በመጠለያ ሰፈር ውስጥ ብዬ መግለጽ አልፈለግም። እስካሁን ባለኝ መረጃ የስድስቱም ጤና በጥሩ ሁኔታ ላይ ነው። መንግሥት ባስቀመጠው መንገድም ከአሁን በኋላ ወደ ሰፈሩ የሚገባ ማንም ሰው ለ14 ቀናት በለይቶ ማቆያ እንዲቆይ ይደረጋል ይላሉ ቃል of data uh, refuge camp. They have to be in the quarantine for 14 days. UNHCRን ጨምሮ ደዳብ ውስጥ የሚንቀሳቀሱ የሰብዓዊ አገልግሎት ድርጅቶች ጉዳዩን በቅርበት ለሚከታተለው ኬንያ መንግስት ድጋፍ በማድረግ ላይ መሆናቸውንም ዩጅን አክለው ተናግረዋል። ደዳብ ውስጥ የሚኖሩ ኢትዮጵያውያን ግን ቫይረሱ መጠለያ ውስጥ መከሰቱ እንዳሳሰባቸው ይናገራሉ። አስቴር ዋቆ ላለፉት ዘጠኝ ዓመታት ደዳብ ሰፈር ውስጥ ቆይታለች። በጣም በጣም ከባድ ነው ማለት አሁን እኔ ትንሽ ቢዝነስ ናት የነበረችኝ አሁን ግን ከዚህ በሽታ ጋር በተያያዘ አስቸጋሪ ነው። አንደኛ ነገር ያው እቃ አቅራቦት ላይ ራሱ እቃ እንደ ልብ አናገኝም። የሚገኘው እቃ ላይ ራሱ ደግሞ በጣም የዋጋ ጭማሪ ነው ያለው። መንገድ በመዘጋቱ የተነሳ የተወሰኑት ነገሮች እንደውም አይገኙም ሁሉ ይባላል እና በሚገኙት ላይ ራሱ ደግሞ የዋጋ ጭማሪ አለ። በዚህ መልኩ ዋናና ትልቁ ችግር ነው ማለት ነው። ሁለተኛው ችግር ደግሞ ሰዎች ራሱ ያው ከቤት እንዳትወጡ ስለተባሉ ገበያ ራሱ የለም። ወደ አንተ የሚመጣ ሰው የለም። የሚመጡትም ራሱ ደግሞ ያው ስራ የላቸውም እንደ ድሮ ቦቹ አሁን በተለይ በስደተኛ ካምፕ ውስጥ ማንም ተሯሩጠው ከሚሻለው የቀን ነገር ሰርተው ልብስ አጥበው ውሃ ቀርተው ኤጀንሲዎች ውስጥም ደግሞ የሚሰሩት እዛ ሰርተው ነበር በፊት ገንዘብ የሚያገኙት እና ወደኛ የሚመጡት። አሁን ያ ሁሉ ባለመኖሩ ገንዘብም የለም፣ የሚመጣም ገንዘብ የለውም። የሚመጣብህም ቤት ስቲያቶም የሚለው ነገር ስላለ ወደ አንተ አይመጡም። በዛ ላይ ወደ ገበያ ሄደን ደግሞ እዛ ሄጄ ማን ምን እንደሆነ አይታወቅም ከሚይዘው ገንዘብ ከመገናኛቸው ሰዎች እና አሁን ልጆቼ ላይ፣ ቤተሰቤ ላይ ይሄን ችግር ከማመጣ ዝም ብቸገር ይሻለኛል ብዬ ፈርቼ ነው የቀረው። በጣም ከባድና ለስደተኛ እጅግ በጣም አስጊ ነው። የቫይረሱን ስርጭት ለመቆጣጠር በሚል በካምፑ ነዋሪዎች ላይ የተጣለው የእንቅስቃሴ እገዳ የብዙ ስደተኞችን ሕይወት አመሳቅለዋል ትላለች አስቴር። በመንደሩ ውስጥ ስደተኞች ያሉት በጣም ተጠቃቅቶ በመሆኑ ሁኔታው እንደሚያሰጋትም ትናገራለች። በእውነት ከማስፈራትም እውነታውን ልንገርህ እና በልጅ አእምሮ ላይ የሚፈጥረው ነገር እየነገርኩት ያለውት ነገር ወደ ውጭ እንዳይወጣ ማለት አንዱ ሕጻን ገና የአራት አመት ሕጻን ነው። መክረው ሲጀመር ይቆለፍበታል የተወሰነ ሰዓት ላይ ነው የማስወጣው እና ፈራለሁኝ በጣም ነው የምፈራው። ከፍርሃቴ የተነሳ ልጆቼንም ራሱ በቃ ትልልቆቹንም ያው ራሳቸውን የሚያውቁ ስለሆኑ እቤት ገብቷል አይወጡም። ቤት መግባታቸው በራሱ እንግዲህ ታውቀዋለህ፣ ወጣት ላይ ሀይረስ አት ቤት የመቀመጥ ነገር ምን ያህል ተጽዕኖ እንደሚፈጥር እና በቃ በጣም ነው ማዝ ነው። ሁሌ እነሱን አይቼ በጣም ነው ማዝ ነው። ግን ለአለም የመጣ ቁጣ ስለሆነ ምን ታደርገዋለት። በዳዳብ መጠለያ ውስጥ የሚገኙ ሌሎች ስደተኞችም ሰብአዊ መብት አገልግሎት ድርጅቶቹ እየሰጡ ያለው ድጋፍ በቃ አይደለም ይላሉ። የኮሮና ቫይረስ ሰፈር ውስጥ መገኘት የስደተኞቹን ህይወት የተናገሩ በዳዳብ የስደተኞች ማህበረሰብ ተወካይ ለቪኦኤ ተናግረዋል። በድዳብ ለኮሮና ቫይረስ ተጋልጠው ተገኙ ስለተባሉ ሰዎች ሲያብራሩ መጀመሪያ ከሶማሊያ ወደ ኬንያ ባቋረጡ ሁለት ሰዎች ላይ መገኘቱን እና አንደኛው ቤተሰብ ያለው በመሆኑ የቤተሰብ አባላት የሆኑ ሶስት ሰዎችም ቫይረሱ እንዳሉባቸው መረጋገጡን ገልጸዋል። ስድስተኛ ደግሞ ወደ ዋና ከተማይቱ ናይሮቢ ሄደው የነበረ የሰፈሩ ተጠላይ መሆኑን አመልክተዋል። ሱዳን ኢሳኒ ዱኩበካና ሪስፖንስ ጎቹ ሀልጅሬኝ ኢሳኒ ጉዶ ሚዳ ቀባ ስደተኞች ስለ ኑሮ ብዙ ፍራቻዎች አሏቸው። ሰፈሩ ውስጥ የተጠለለው ሰው ብዙ ነው። ስለዚህ አለመነካካት ወይንም መራራቅ አስቸጋሪ ነው። በዛ ላይ በቂ ሕክምና የለም። ስደተኞች በየቀኑ ሰርተው የሚያገኙበት ብዙ ቦታ ስለተዘጋ የምግብ እጥረት ይገጥመናል የሚል ስጋትም አላቸው። ሁኔታው ለስደተኞች አስፈሪ ነው ይላሉ የማህበረሰብ ተወካዩም ሰሜን ምዕራብ ኬንያ በሚገኘው ሌላው መጠለያ ካኩማ፣ ቫይረሱ በመጠለያ ውስጥ ባይገኝም ስጋት እንዳላቸው ይናገራሉ። ካኩማ ውስጥ ላለፉት አስርት ዓመታት ተጠልሎ የሚገኘው ስሙን መግለጽ ያልፈለገ ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል። በአሁኑ ሰዓት በካኩማ ያለው ሁኔታ በጣም ጉዳት ላይ ነው ያለው። በእንቅስቃሴዎች ለወጡ መግባት ለመውጣት ራሱ በጣም እንቅስቃሴዎችን በጣም እየፈራ ነው እንደሳቀር። በዛ ላይ ማስክ እንደፈለግኩ አይገኝም። ሰውም ጥንቃቄ የለውም። ብዙም ውስጥ ለውስጥ ነው የሚዘዋወረው በሁለቱም የስደተኞች መጠለያ ውስጥ የምግብ ድጋፍ የሚያቀርበው የዓለም አቀፍ የምግብ ፕሮግራም ለሁለት ወር ይሆናል ብሎ የሰጣቸው ቀለብ በቂ አለመሆኑን ይናገራሉ። ስደተኞች የአፍና የአፍንጫ መሸፈኛ ማስክ እጥረትም እንዳሉባቸው ገልጸዋል። ስደተኞች ላቀረቡት አቤቱታ የዩኤንኤችሲአር ኬንያ ቢሮ ቃል አቀባይ ሚስ ዊጅንባየን ተጠይቀው ዩኤንኤችሲአር የበጀት አቅርቦት ችግር ስላለበት የሚያቀርበው የሚችለውን ነው ብለዋል። ስለ አፍና አፍንጫ መሸፈኛ ሲናገሩ ድዳብ ውስጥ ማስኮችን የሚሰሩ ሰዎች እያቀረቡ እንደሆነ ተናግረዋል። ዩኤንኤችሲአር በመላው ዓለም ያሉ ስደተኞችን በኮቪድ-19 ወረርሽኝ ውስጥ ለመርዳት የ745 ሚሊዮን ዶላር ድጋፍ ጠይቆ እስካሁን ከለጋሾች ያገኘው ግን 31 ከመቶውን ብቻ እንደሆነ ገልጸዋል።